የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ፕሮግራም ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮቻችን፣ እንደምንውላችሁ አምሽታችኋል። የቅዳሜ ከዚህም ከዚያም ፕሮግራማችን እንደሚከተለው ይቀርባል። በቅድሚያ የዓለም ዜና፣ ከዚያም ወቅታዊውን የኢትዮጵያ ሰሞነኛ የፖለቲካ ጉዳይ የተመለከተ ውይይት ይቀርባል። ይህም ትናንትና የጀመርነው ነው በእሰጥ አገባ ፕሮግራም። ከዚያ የሙዚቃ ቃና ይከተልና ማጠቃለያ ዜና እስከምናሰማ ያለውን ጊዜ አብሮን ያመሻል። መልካም ምሽት እመኛለሁ። አቀናባሪ ንጉሡ ታምሬ ጋር፣ አስተናጋጅ አዲሱ አበበ እንደምናመሻችው። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የዚምባብዌ ከፍተኛ ፍርድ ቤት አገሪቱን ለ37 ዓመታት ያስተዳደሩት ሮበርት ሙጋቤ ከሥልጣናቸው ራሳቸውን ያሰናበቱበትና መከላከያ ሠራዊቱ ከዚያ አስቀድሞ የወሰደው እርምጃ ሕጋዊ ነበር ሲል ብይኑን ሰጠ። የዚምባብዌ ሰራዊት የወሰደው እርምጃ የመፈንቅለ መንግሥት እንዳልነበረ ሲያሳስብ የቆየው ጉዳይ አሁን በፍርድ ቤት እውቅና እንዲሰጠው ያደረገ ሆኗል። በፍርድ ቤቱ ውሳኔ መሠረት በሙጋቤ አቅራቢያ የሚገኙ ሰዎች በሕዝብ ሳይመረጡ ሥልጣን የመረከብ እንቅስቃሴ ማድረጋቸውን አስታውሶ የሰራዊቱ እርምጃ ተገቢና ሕጋዊ ነበር ብሏል። ዓርብ ዕለት አዲሱ የዚምባብዌ ፕሬዚዳንት ኤመርሰን ምናንጋጓ ስልጣን ተረክበው ቃለ መሃላ በፈጸሙበት ንግግራቸው ሀገሪቱን የሀገሪቱን ምጣኔ ለማንሰራራት ተግተው እንደሚሰሩ አስታውቀዋል። ዚምባብዌ የዓለም አቀፍ ብድሯን ተከፍላለች። ዜጎች የውጭ ምንዛሬ እንዲያገኙና የተሻለ ኑሮ እንዲኖሩ የሚያስችሉ ፖሊሲዎችን እንደሚተገብሩ ነው ምናንጋጓ ያስረዱት። በግብፅ ሳይናይ በረሃ በመስጊድ ውስጥ በደረሰው ጥቃት የሞቱት ሰዎች ቁጥር 35 መድረሱን የሀገሪቱ ባለሥልጣናት አስታወቁ። ከሟቾቹ 27ቱ ሕፃናት እንደሆኑም አሳስበዋል። የግብፅ አቃቢ ሕግ መስሪያ ቤት እንዳስታወቀው ከ25 ከ30 የሚጠጉ ታጣቂዎች በአልራዋድ መስጊድ ጥቃቱን ፈጽመዋል። የአይንማኞች ሁኔታውን ሲያስረዱ ታጣቂዎቹ ተጎጂዎችን ለማዳን ወደ ስፍራው የደረሱ የድንገተኛ ተጎጂ ማመላለሽ አምቡላንሶች ላይ ተኩስ ይከፍቱ ነበር። ታጣቂዎቹ በፈንጅ ታጭቆ የታጨቀ ተሽከርካሪም በበሩ ላይ ካፈነዱ በኋላ በቀጥታ ወደ ቅጥር ግቢው በመገስገስ ከፍንዳታው ለማምለጥ ይሞክሩ የነበሩ ሰዎች ላይ ተኩስ ከፍተው ገድለዋቸዋል። ጥቃቱ ያነጣጠረው የሱፊ እስልምና ተከታዮች ላይ ነበር። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የግብፅ ፕሬዚዳንት አብደልፋታህ ኤልሲሲ ጥቃቱን ያደረሱት ጥቅስ ከቅጣት ፈጽመው አያመልጡም ብለዋል። በማሌ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስታወቀው አራት የሰላም አስከባሪዎችና አንድ የማሌ ወታደር በትናንትናው እለት በተፈጸሙ የተለያዩ ጥቃቶች መገደላቸውን አስታወቁ። ሀያ አንድ ሰዎች መቁሰላቸውንም መግለጫው ጨምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ፋርሃን ሀቅ እንዳስታወቁት ሰላም አስከባሪዎቹ የሞቱት በተለያዩ ውጊያዎች ነው። በቀዳሚው ውጊያ የሰላም አስከባሪዎቹ በማናካ ግዛት መለዮ ከለበሱ ተዋጊዎች ጋር የተጣለባቸውን ጥቃት መቀልበሳቸውን ገልጸው ሶስት ሰላም አስከባሪዎችና በቅንጅት ይሰራ ከነበረው የማሊ ሰራዊት ደግሞ አንድ ወታደር ተገድሏል ብለዋል። ሁለተኛው ጥቃት በዱንትዝ አካባቢ የተፈጸመ ሲሆን አንድ የሰላም አስከባሪ ተገድሏል። በዛሬው እለት ሶስት የሰብአዊ እርዳታን የጫኑ አውሮፕላኖች በየመን መዲና ሰናርፈዋል። በሶስት ሳምንት ውስጥ ለመጀመሪያ ጊዜ ወደ የመን የገባ የሰብአዊ እርዳታ መሆኑ ነው። በሳውዲ አረቢያ የሚመራው ወታደራዊ ጥምረት ወደ የመን የሚገባ ማንኛውንም አይነት ቁሳቁስ እንዳይገባ እገዳ ጥሎ ነበር። በስተመጨረሻ በደቡብ ምዕራብ ፓኪስታን በዛሬው እለት ይንቀሳቀስ የነበረ ወታደራዊ ኮንቮይ ላይ በተጣለ የመንገድ ዳር ፈንጅ ጥቃት በትንሹ አምስት ሰዎች ሲገደሉ፣ ሌሎች ሀያ ቆስለዋል። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናውን አደመጥን። ወደ ወቅታዊ የኢትዮጵያ ፖለቲካ ጉዳይ ወደሚተነተንበት እንሸጋግራለን። አዎ ወቅታዊውን የኢትዮጵያ የፖለቲካ ጉዳይ ይመለከታል። ክርክሩም ወይም ውይይቱም በትናንቱ አርብ በእሰጥ አገባ የተጀመረ ነው። ሰሞነኛውን የአገሪቱን የፖለቲካ ትኩሳት ለመለካትና በአጠቃላይም የሀገሪቱን ቀጣይ ዕጣዎች ለመቃኘት የሚጥር ክርክር ነው። አገሪቱ ለገባችበት ቀውስና ለሕዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሰረታዊ ናቸው ባሏቸው ጭብጦች ዙሪያ ያዋዩናል። እንግዶቻችን አቶ ያሬር ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንት ቅንብሩ እልባት ያደረገበትን ያስታውስና ከዚያ ይነሳል። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ እስኪ እናንተም ማሳያዎች ሁኑ። የተለያየ ሀሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታደርጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ የሆኑ አቶ ያሬድ? የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ፣ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር። አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር የሚመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ከባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄ ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ፣ ፕሬዚደንት ሙላቱ ነው ስማቸው፣ ልክ ነው፣ ሙላቱ ተሾመ ነው፣ ለሳቸው እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉድና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ ያን እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩ እሴቶች ላይ እንዲኖር ሕገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን። እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም። እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው የማስበው። መልካም። የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉትን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ የወረወድኩት። ዶክተር ዳንኤል አሁን በክርክራችን ላይ እንደተገነዘብ ነው ሁለት የፖለቲካ አቅጣጫዎች ነው። ከአቶ ያሬድ ግግር የቀሰምኩት ዜግነትና ማንነት ማንነትን እያበረድን ዜግነትን ደግሞ እያጎላን እንዲሄድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው ስለዚህ የነጻነት ጉዳይ የኢኮኖሚ ነጻነት የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ፣ ዚህ መሀል ምንም ነገር የለም። ዜግነትና ማንነት ብለው በሚፋተጉ ክፍሎች ምንም ነገር ሊመጣ አይችልም። መልካም ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ፣ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏችሁ አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሀሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናደረግ አንችልም ና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለአገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያንና ድን በሚለው ጽሁፎ እንደተመለከተው ሊያግባቡ የሚችሉ የሚመስሎትን እርስዎ የሚያመነጫቸውን ሀሳቦች እንውሰድ። የትኞቹ ሀሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሎታል? በአጭሩ ሌላ መጨረሻ ጥያቄ ወረውራለሁ ለሁለታቸውም ቅድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነትም እንለምዶታል፣ ወደኋላ ሊል አይችልም። እንደዚህ አይነት አስተያየት በፍጹም አገሪቷን አያድንም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም አከፋፈሉ ራሱ ዘጠኝ አገሮች አሉ ኢትዮጵያ ውስጥ አገሮች ናቸው እነዚህ ለምን ተደረገ ይሄ ትክክል አይደለም እዚህ ላይ ምንም አስታራቂ ነገር የለም ይሄ መነሳት አለበት ወደ ቀድሞ ክፍለ ሀገራት እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮት በሰላም የሚኖርበት ነጻ ኢኮኖሚ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይህንን የምልበት ምክንያት አለ በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከ ዛሬ ድረስ እናያለን። በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አልለቀቅም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል ሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ። መልካም። የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል። መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ። ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናውቅበት ሀገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሀድ በቀትር በጥቁሮች ላይ በሚካሄድበት ሀገር ላይ የእነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አድርጎ ማየት ስህተት ነው፣ አሜሪካንን እንደ ነጻነት ሀገር አድርጎ ማቅረቡ። ዶክተር ዳንኤል አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የጠነከሩ ሰዎች ሁልጊዜ ይነሳሉ ውጤቱ የት እንደሚ እንደሚገኝ አይታወቅም፣ ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትንና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው ወደ ባህሉ ሲመለስ ነው ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የእኔ አባባል እንጂ አሜሪካን መንግስት ሰማዕት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም አገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ። መልካም የክርክር ሀሳቦች ሊቀጥሉ ይችላሉ። የማግባቢያው ሀሳብ የተወሰነ መንገድ የሚወስዳቸው ይመስለኛል። በቀሩት ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርስዎ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሀሳቦች ውስጥ መጭመቄ ነው። ያስማማን ይችላል። ጥሩ ነው። መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች እስማማሉ እናንተን ጨምሮ። ነገር ግን አመራሩ፣ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱ የሚያመናቸው ብዙ ጊዜያት አሉ አመራር ውስጥ ችግር መኖሩን አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዴግም ያምነዋልና ከዛ አልፎ ግን ወደ የት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርሶ ልጀምር። ዶክተር ዳንኤል ጨርሳለሁ። የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሐርነት ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያዩታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም፣ ህዝባዊ ወያኔ ሐርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከሁለት ሺ አምስት በፈረንጆች አቆጣጠር ወይም በሺ ዘጠኝ መቶ ዘጠና ሰባት በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሐርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው ለምን ተሸነፍን ብለው ሲያነሱ ሁለት ነገር የታያቸው፣ አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው ልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑን ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በዘጠና ሰባቱ ምርጫ ወቅት ኢህአዴግ ሰባት መቶ ሺህ አባላት ነው የነበሩት እና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትንና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን፣ ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የእነዚህ ኃይሎች መግባት አዲስ ሀሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት ሀያ አምስት አመታት አሁን ደግሞ ኦህዴድ ይህን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራ የሚያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ የሚል ተስፋ አደርጋለሁኝ። እንድ ዶክተር ካነሱት ህወሓት ነው ለውጥ ሊያመጣ የሚችለው። ምክንያቱም ችግሩንም የፈጠረው እሱ ስለሆነ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሓት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት የመስመር መኮንኖች ናቸው። በዚህ ደረጃ ከብአዴን ብቻ ከአምስት መቶ በላይ ኮሎኔሎች ስራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ ሰማኒያ ሁለት በመቶ ሰራዊቱ ትግራይ ያልሆነ ሰራዊት ነው እና የወያኔ ነው ማለት ተገቢ አይመስለኝም ጀኔራሎቹም በማየት መልካም ዶክተር ዳንኤል ቀደም ብሎ አቶ ያሬድ እርሶ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትም ባጭሩ መመለስ ይችላሉ ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ የአመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት ዓመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም የአመራር ድቀቱ ኢትዮጵያ ወደ የት ትሄድ ወይም ደግሞ እቺን አገር ወደ የት እንደሚወስዳት በሚታወቅ መንገድ ላይ እየወሰዳት ነው ወይ? በአጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ ለርሶ? አዎ ገዢው ክፍል ስህተቶች አሉኝ ብለዋል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው፣ የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው የኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደ ጀመርከውም ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው አሁን ቅድም እንደ ገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ የእኔ ትምህርት ኢኮኖሚ ነው በጂኦግራፊ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ ይሄንን አስቀድሞ ካላየ በዚህ ሀገርም የምንኖር ኢትዮጵያም ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ነው የምለው፣ በበኩሌ አመሰግናለሁ። መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል። አንድ ሀገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ራዕይ የሚለውን ወይም ደግሞ የመሪዎቹ ራዕይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ ዓመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር አገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃል የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ? በጣም ጥሩ ጥያቄ ነው። አያውቅም ባይልኝ አያውቅም። ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቸዋለሁ የጻፉትን የተሳሳተ ጎዳና። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና ይላ- አልነበራቸው እንዲህ ነው የምናደርገው። አገሪቷን በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዛ ውስጥ አልሄድም። ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም። እና እውቀቱን እናካፍላችሁ ነው የምንለው፣ ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች የኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል፣ ህዝቡንም ያድናል ነው የጻፍነው። ጽሁፍ አለ እናካፍላችሁ። አመሰግናለሁ። መልካም። አቶ ያሬድ መጨረሻ ቃል የመጨረሻ ቃል ዶክተር ዳንኤል፣ በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔ እና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ፣ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው? ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ሀይል የያዘውን አይዲዮሎጂና እምነት የያዘው ለአገዛዙ የሚጠቅመውና ከመጣበት ከደገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው ያሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሁፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትን ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው። ለኔ ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያን ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው። ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል። መልካም። ልዩነቶቹ አሉ ይቀጥላሉም። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች ደጋግሜ እንዳልኩት በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የአገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሠረታዊ ዓላማም የሆነው ተነጋገሩ። አድማጮቻችን፣ አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ የአገር ጉዳይ ተረኛ እንግዶቻችን ለጊዜያችሁ ለወረወራችኋቸው የሚያወያዩ ሀሳቦችም አመሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አድርጋለሁ። ጊዜ ስጥልኝ ጊዜ ስጥልኝ ለተሰጠንብል አመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግዶቻችንን አሉላንም እናመሰግናለን። እስከ ምሽቱ አራት ሰዓት አብራችሁን ቆዩ አድማጮች። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው ፕሮግራሙ የሚተላለፈው። ዘና እንድትሉ እስከ ማጠቃለያ ዜና ድረስ የሙዚቃ ቃና እነሆ። አዲሱ አመሰግናለሁ ለሙዚቃ ቀና የአየር መስመሩን ስለለቀክ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። እለቱን በድጋሜ ለማስታወስ ለተቅዳሜ ህዳር 16 2010 ዓ ም ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ህዳር 25 2017 ላይ እንገኛለን። ዋሽንግተን ዲሲ ላለፉት ሁለት ቀናት ጭር እንደማለት ብላለች። ከትላንት ወደ ሐሙስ እዚህ ዩናይት ስቴትስ ታንክስጊቪንግ የምስጋና ቀን የተከበረበት አመት በዓል ነበር። ይህ አመት በዓል በዩናይት ስቴትስ ከሚከበሩ በዓላት ዋነኛው ነው ማለት ይቻላል። ቤተሰብ ከያለበት ተሰባስቦ በአንድ ላይ በመሆን የሚከበር በዓል ነው። ለዚህም ይመስላል ሁሉም ወደ የቤተሰቡ በየቦታው ስለተበታተነ ከተማዋ ጭር ያለችው። የተከበራችሁ ሙዚቃ ቀና አድማጮች፣ አዲሱ እንዳለው ዘና እንድትሉ የተለያዩ ግሩም የሆኑ ሙዚቃዎችን ይዤላችሁ ቀርቤያለሁ በዛሬው ፕሮግራም። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘው በቀጥታ ወደ ሙዚቃ ነው የምናመራው። የዛሬውን ፕሮግራማችንን የምንጀምረው ሀንጋ Señor, the Madonna Sema Tihonal. ሀንጋብ፣ በተሰኘው ተደናቂ የማህዶና ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ የተጻፈውና የተቀነባበረው በራሷ በማህዶና ሲሆን ዜማው እንደወጣ በዓለም በአርባ አንድ ሀገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትን ይዞ ነበር። በዩናይት ስቴትስ በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ከደረሱት በርካታ የማዶና ዜማዎች ሀንጋብ አንዱ ነው። በአድናቂዎቿ ዘንድ የፓፓ ንግሥት እየተባለች የምትጠራው የ አምሳ ዘጠኝ ዓመቷ አርቲስት አሁንም አልፎ አልፎ ከሙዚቃው መድረክ አልጠፋችም። ቀጥለን የምናደምጠው ዜማ የቦብ ማርሌን ዜማ ይሆናል። በዚህ ባሳለፍነው ሳምንት በአፍሪካ ለየት ያለ ነገር ተመልክተናል። ያለምንም ደም መፋሰስ የ93 አመቱ የዝምባብዌ ፕሬዚዳንት የነበሩት ሮበርት ሙጋቤ ለ ሰላሳ ሰባት አመታት የተቀመጡባትን የስልጣን ወንበር ለቀው የእሳቸው ረዳት ለነበሩት ኤመርሰን ንናንጓጓ በትላንትና እለት አስረክበዋል። ሙጋቤ በአገሪቷ ከፍተኛ የወታደር ክፍል ተገፍተው ስልጣናቸውን እንዲለቁ ቢደረጉም ምንም አይነት የሰው ህይወት ሳይጠፋ ጀነራሎቹ በሰላማዊ መንገድ ለንናንጓጓ ስልጣኑን አስተላልፈዋል። ታዋቂው የሬጌ ንጉስ ቦብ ማርሊ እንደ ኤሮፒያን አቆጣጠር በ1979 ሰርቫይቫል ብሎ ባወጣው አልበሙ ውስጥ ካካተታቸው አስር ዜማዎች መካከል በመቀጠል የምናደምጠው ዚምባብዌ የተሰኘው ዜማው ይገኝበታል። The struggle, cause that's the እንደ ኢሮፓን አቆጣጠር በ1979 ሰርቫይቫል በተሰኘው የቦብ ማርሌ አልበም ውስጥ ከተካተቱት ዜማዎች መካከል ዚምባብዌ የተሰኘውን ዜማውን ነበር ያደመጥ ነው። ቦብ ማርሌ ራሱ ነበር ይህንን ዜማ የጻፈው። በወቅቱ ሮዲሻ ተብላ ትጠራ የነበረው የአሁኒቷ ዚምባብዌ ከእንግሊዞች ቅኝ ግዛት ለመውጣት የሽምቅ ጦርነት ውጊያ ላይ ነበረች። ከዚያም በሮበርት ሙጋቤ መሪነት ዚምባብዌ ነጻ ወጣች። ዚምባብዌ ነጻነቷን ስንታከብር ቦብ ማርሌ በሳሊስበሪ በአሁኗ ስሟ ደግሞ ሀራሪ ተብላ በምትጠራው የዚምባብዌ ዋና ከተማ ተገኝቶ የሙዚቃ ትርኢት አሳይቶ ነበር። በተለይ በዚያው አመት ሐምሌ 21 1979 እንደ አውሮፓውያን አቆጣጠር መሆኑ ነው። ቦስተን በሚገኘው የሃርቫርድ ስቴዲየም በተዘጋጀ ፌስቲቫል ላይ ዚምባብዌ የተሰኘውን ዜማ ቦብ ማርሊ በዚህ መልኩ ነበር የተጫወተው። One consciousness for the freedom of Africa. If Africa don't feel free, no one will be free. And every man have a right to decide his own destiny. But the destiny that we must decide it must be good for the people. Let's go. Go, go! ቦማር ላይ ዚምባብዌ የተሰኘውን ዜማውን ቦስተን ሃርቫርድ ስቴዲየም እንዲህ እንደሰማችሁት ነበር የተጫወተው። እንግዲህ ዚምባብዌ በትናንትናው ዕለት አዲስ ፕሬዚዳንት አግኝታለች። ኤመርሰን ንናንጓጓ ቃለ መሐላውን ከፈጸሙ በኋላ ዚምባቢያኖች ከእሳቸው ጋር በመተባበር ለሀገራቸው እድገት አብረው እንዲሰሩ ተማጽነዋል። ንናንጓጓ ከሙጋቤ ጋር ለበርካታ አመታት በረዳት ፕሬዚዳንትነት አብረው ስለሰሩ ምንም ለውጥ ላይመጣ ይችላል የሚለው አሉ። እንግዲህ አብረን የምናየው ይሆናል። የተከበራቸው ሙዚቃ ቃና አድማጮች፣ ወደ ሙዚቃችን እንሸጋገርና አሁንም ከቦብ ማርሌ ምርጥ ዜማዎች መካከል አይረን ላየን ዛየን የተሰኘውን ምርጥ ዜማውን እናደምጥ። አየን ላየን ዛዮን የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። ዜማው ከራስተፈሪያን እምነት ጋር የተገናኘ ነው። በዜማው ላይ ዛዮን ብሎ የሚጠራው ኢትዮጵያን ሲሆን ዘላዮን ያለው ደግሞ በቀድሞ የኢትዮጵያ ባንዲራ ላይ የሚገኘውን ይህ አንበሳ ምስል ነው። ሌላ ምርጥ የቦብ ማርሊን ዜማ ያላሰማችሁና በዚህ ሳምንት በቢልቦርድ ሳንጠረዥ ላይ የበላይነቱን የያዙትን ዜማዎች ነግራችኋለሁ። በቅድሚያ ግን ኩድዩ ቢላቭ Thank yeah. yeah. Could you be loved? የተሰኘውን የቦብ ማርሌን ዜማ ነበር እያድመጥ ነው። አድማጮቹ እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለ ተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ሀይል ለዩ ጻፉን። ልንደውሉልን የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አትቢ ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ድድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጊዜ፣ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ የአሜሪካን የቢልቦርድ ሳይንጠረዥ ልውሰዳችሁ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን አልበሞች ብንመለከት ሬፑቴሽን የተሰኘው የቴይለር ስዊፍት አልበም አንድ ነጥብ ሁለት አንድ ስድስት ሚሊዮን ቅጂን በመሸጥ የአንደኝነትን ደረጃ ይዞላታል። ይህ በዘንድሮ የአውሮፓውያን ዓመት ይህን ያህል ብዛት ያለው አልበም ሲሸጥ የቴይለር ስዊፍት አልበም የመጀ የመጀመሪያው መሆኑ ነው። ዘ ትሪል ኦፍ ኢት ኦል የተሰኘው የሳም ስሚዝ አልበም ስልሳ ስድስት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ የያዘለ ሲሆን ሀርት ብሬክ ኦን አ ፉል ሙን የተሰኘው የክሪስ ብራውን አልበም ሃምሳ አንድ ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዞለታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር ጉቺ ጋንግ የተሰኘው የሌል ፓምፕ ዜማ የሶስተኝነትን ደረጃ ሲይዝ፣ በዚህ ሳምንት የሁለተኝነትን ደረጃ የያዘው ዜማ ደግሞ ሀቫና የተሰኘው የካሚላ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ ሮክ ስታር የተሰኘው የፖስት ማልሆን ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። ወደ ሙዚቃ ነክ የሆኑ ዜናዎች ስንሸጋገር ደግሞ ቢያንሴ ኖልስ ከሴት ሙዚቀኞች መካከል በዚህ ባሳለፍ ነው አመት ብዙ ገንዘብ ያስገባች ከበርቴ ናት በማለት የፎርብ መጽሔት በአንደኝነት ደረጃ አስቀምጧታል። ቢያንሴ በዚህ አመት ብቻ አንድ መቶ አምስት ሚሊዮን ዶላር ገቢ በማግኘት ከሴት ሙዚቀኞች መካከል የአንደኝነትን ደረጃ ስትይዝ፣ ስልሳ ዘጠኝ ሚሊዮን ዶላር በማስገባት የእንግሊዝዋ ድምፃዊ አዴል የሁለተኝነትን ደረጃ ይዛለች። ቴይለር ስዊፍት 44 ሚሊዮን ዶላር በማስገባት የሶስተኝነትን ደረጃ ስትይዝ፣ ሰሊን ዲዮን 42 ሚሊዮን ዶላር በማስገባት አራተኛ እና ጀነፈር ሎፐዝ 38 ሚሊዮን ዶላር ገቢ በማስገባት የአምስተኝነትን ደረጃ ይዛለች። እድሜ ዝም ብሎ ቁጥር መሆኑንም የምናውቀው ደግሞ ታዋቂዋ የካንትሪ ዜማ ተጫዋች የ71 ዓመቷ ዶሊ ፓርተን 37 ሚሊዮን ዶላር በማስገባት የስድስተኝነትን ደረጃ ይዛለች። መሪያ ኬሪ ለሶስት ዓመታት ሲያገለግላት የነበረ ማናጀሯን አባራ ከሌላ የቅጂ ካምፓኒ ጋር ውል ተፈራርማለች። አዲስ የቅጂ ካምፓኒ ሮክ ኔሽን ሲሆን ባለቤቱ ራፐር ጄዚ ነው። መሪያ ኬሪ ከጄዚ ካምፓኒ ጋር መዋዋሏ የሙዚቃ ስራዋ በጣሙን ይሻሻላል የሚሉ ብዙ ናቸው። ለነገሩ መሪያ ኬሪና ጄዚ ከዚህ በፊት አብረው ዜማ ተጫውተዋል። ሃርት ብሬክን ያስታውሳሉ። got to watch it She wanna drive my bands with five of her friends. She wanna creep past the blocks, spying again. She wanna roll with Jay, chase Gios away. She wanna fight with lame chicks, blow my day. She wanna inspect the rest. Kick me to the curb If she find one strand ahead Longer than her. She want love in the jacuzzi uh -huh, Rub up in the mood uh -huh, Access to the old crib Keys to the new She wanna answer the phone Tattoo her arm um. That's when I gotta Send her back to her mom She call me heartbreaker When we apart it makes her Want a piece of paper Scribble down I hate ya But she knows she love Jay Because she love everything Jay Say Jay does and uh, all ብሬከር የተሰኘውን የማራያ ኬሪን ዜማ ነበር የተጫወት ነው። ጄዚ ነው እያጀባት። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁኝ። በሚቀጥለው ሳምንት እስከምንገናኝ ካርዲቢ ቦዳክ የለው እያለች በምትጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao. Hey. They ain't so good. me if they wanna. Goddamn. You can for with me if you wanna These expensive, these is red bottoms, these is bloody shoes. Hit the score I can get them both. I don't wanna tools. And I'm quick, cutting. So don't get comfortable. Look, I don't dance now. I make money moves. Say I don't gotta dance, I make money move. If I see you now speak. that means I don't with you. I'm a boss, to a worker, bitch, I make bloody move. Now she say she gon' do what or who? Let's find out and see, Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them so much, I know they tired of me. Honestly, don't give a f about who in front of me <laughs> Drop two mixtapes In six months we breaking As hard as me I don't bother With these Don't let these Bother me They see pictures They say goals I'm who they tryna be Look, I might just chill him some babe I might just chill with your boo I might just feel on your babe My p feel like a lake He wanna swim with his face I'm like, okay, okay. I let him get what he want He buy me East and LeBron the And then you wave When it go fast as a horse I got the trunk in the front, I'm the hottest in the street Know you probably heard of me Got a bag and fix my teeth Hope you know it ain't cheap And I pay my mama bills I ain't got no time to chill Think these things be mad at me They baby father they low, Woo. you can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score. I can get them both. I don't wanna choose, and I'm quick cutting also. Don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now, speak that means i don't f with you. I'm a boss who a work with. Try make bloody moves. If hey, you a you get popped. You a goofy, you a up. not you come or I'm awake. You can't hang or I'm a black. And I just took my accounts. out I'm rich, I'm rich, I'm rich. I put my hand above my hip. I bet you dip, he dips, she dip. I say, I get the money and go. Dip this high like a stove. My glitter is gold. Tell that little they her roll. I just a rope and no rose, I just came up in a rave. I need to fill up the tank. No, I need to fill up the safe, I need to let all these. No, they none of, they none of the same I go to dinner and steaks, Only the real can relate I used to live in the peace Now it's a crib with a gay. Rolly got charms, the life lost to play. Hard to let these, let these know Just in case these forgot I just wanna take the mail Another check from all the low, you can fuck with me If you wanted to These expensive, these is whereby Don't get comfortable, Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now speak, that means I don't f with you I'm a boss who so a work up. I make bloody move, bloody move, bloody move ለማጠቃለያ ዜናዎቹ ሄኖክ ስማግዘር ነኝ። የዚምባብዌ ከፍተኛ ፍርድ ቤት ሀገሪቱን ለ ሰላሳ ሰባት ዓመታት ያስተዳደሩት ሮበርት ሙጋቤ ከስልጣናቸው ራሳቸውን ያሰናበቱበትና የመከላከያ ሰራዊቱ ከዚህ አስቀድሞ የወሰደው እርምጃ ህጋዊ ነበር ሲል ብይኑን ሰጠ። የዝምባብዌ ሰራዊት የወሰደው እርምጃ የመፈንቅለ መንግሥት እንዳልነበረ ሲያሳስብ የቆየው ጉዳይ አሁን በፍርድ ቤት እውቅና እንዲሰጠው ያደረገ ውሳኔ ሆኗል። በፍርድ ቤቱ ውሳኔ መሠረት በሙጋቤ በቅርባቸው የሚገኙ ሰዎች በህዝብ ሳይመረጡ ስልጣን የመረከብ እንቅስቃሴ ማድረጋቸውን አስታውሶ የሰራዊቱ እርምጃ ተገቢ ነበር ብሏል በግብፅ በሳይናይ በረሃ መስጊድ ውስጥ በደረሰው ጥቃት የሞቱት ሰዎች ቁጥር 305 መድረሱን የአገሪቱ ባለሥልጣናት አስታወቁ ከሟቾቹ መካከል 27ቱ ሕፃናት እንደሆኑም አሳስበዋል የግብፅ አቃቢ ሕግ መስሪያ ቤት እንዳስታወቀው ከ25 እስከ 30 የሚጠጉ ታጣቂዎች አልራዋድ መስጊድ ጥቃቱን ፈጽመዋል የአይንማኞች ሁኔታውን ሳያስረዱ ታጣቂዎቹ ተጎጂዎቹን ለማዳን ወደ ስፍራው የደረሱ የድንገተኛ ተጎጂ ማመላለሻ አምቡላንሶች ላይ ተኩስ ይከፍቱ ነበር። ታጣቂዎቹ በፈንጂ የታጨቀ ተሽከርካሪም በሩ ላይ ካፈነዱ በኋላ በቀጥታ ወደ ቅጥር ግቢው በመገስገስ ከፍንዳታው ለማምለጥ ይሞክሩ የነበሩ ሰዎች ላይ ተኩስ በመክፈት ገድለዋቸዋል። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስታወቀው አራት የሰላም አስከባሪዎችና አንድ የማሊ ወታደር በትናንትናው ዕለት በተፈጸሙ የተለያዩ ጥቃቶች መግደላቸው ተገልጿል። በዛሬ ዕለት ሶስት የሰብአዊ እርዳታን የጫኑ አውሮፕላኖች በየመን መዲና ሰናርፈዋል። በሦስት ሳምንት ውስጥ ለመጀመሪያ ጊዜ ወደ የመን የገባ የሰብአዊ እርዳታ መሆኑ ነው። በሳውዲ አረቢያ የሚመራው ወታደራዊ ጥምረት ወደ የመን የሚገባ ማንኛውም አይነት የቁሳቁስ እንቅስቃሴ ላይ እገዳ ጥሎ ነበር። የዓለም አቀፍ የእርዳታ ድርጅቶች እገዳው በሀገሪቱ በጦርነትና በበሽታ የሚጎሳቆሉ ዜጎችን ጤና አደጋ ላይ ይጥላል ሲሉ ሲቃወሙት ነበር። በስተ መጨረሻም በደቡብ ምዕራብ ፓኪስታን በዛሬው ዕለት ይንቀሳቀስ የነበረ ወታደራዊ ኮንቮይ ላይ በተጣለ የመንገድ ዳር ፈንጅ ጥቃት በትንሹ አምስት ሰዎች ሲገደሉ ሌሎች ሀያ ቆስለዋል። ለጥቃቱ የታሊባን አማጽያን ወዲያውኑ ኃላፊነቱን ወስደዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። በነገው ስርጭት እስከምንገናኝ አብራችሁን ስለቆያችሁ እያመሰገንኩ ለዜናዎቹ ሄኖክ ሰማግዜር ነኝ። We'll በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምሽቱ 3 እስካሁን አራት ሰዓት ስናሰማ የቆየነው ፕሮግራም የዛሬው እዚህ ላይ ያበቃ መልካም ምሽት። ነገ እሁድ ከምሽቱ 3 ሰዓት እንገናኛለን።